አሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ሰኔ 13 2015 ዓ ም ዝግጅታችን ጀመረ። ¶¶ ዓለም አቀፉ የስደተኞች ቀን ዛሬ በዓለም ዙሪያ ተስፋ ከቤት ወዲያ በሚል መሪ ቃል እየተከበረ ይገኛል። ዕለቱን በማስመልከትም በሀገር ውስጥና በውጭ የሚገኙ ስደተኞችንና የሀገር ውስጥ ተፈናቃዮችን ጉዳዮች የሚመለከቱ በርካታ ዘገባዎች ይኖሩናል። በወላይታ ዞን በድጋሚ በተካሄደው የህዝበ ውሳኔ ጊዜያዊ ውጤት እንዲሁም ባንኮች ለግብርና ዘርፉ እንዲያበድሩ የተላለፈውን መመሪያም እንመለከታለን። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዓለም ምግብ ፕሮግራም የምግብ እርዳታውን በሚቀጥለው ወር ሊቀጥል እንደሚችል አስታወቀ። የዓለም ምግብ ፕሮግራም የምግብ እርዳታ በሚቀጥለው በኢትዮጵያ አቋርጦት የነበረውን የምግብ እደላ ፕሮግራም በመጪው ወር ቀጥላለሁ ነው ያለው። የፕሮግራሙ ከፍተኛ ባለሥልጣን ትላንት ሰኞ ባስታወቁት ዘገባ ሮይተርስ የላከውን አጭር ዘገባ እንግዲ ወልዴ እንደሚከተለው ያቀርበዋል። የፕሮግራሙ ከፍተኛ ባለሥልጣን እንዳሉት የምግብ እደላው የሚቀጥለው ምግቡ በቀጥታ ለማን ይደርሳል በሚለው ላይ ፕሮግራሙ የበለጠ ቁጥጥርና ውሳኔ ሰጪ የሚሆን ከሆነ ነው። ለእርዳታ አገር ውስጥ የሚገባው ምግብ ይሰረቃል በሚል የዓለም ምግብ ፕሮግራም ባለፈው ግንቦት ለትግራይ ክልል የሚሰጠውን እርዳታ አቋርጦ ነበር። በዚህ ወር ደግሞ በአጠቃላይ ለኢትዮጵያ የሚሰጠውን እርዳታ ማቋረጡ ይታወሳል። ፕሮግራሙ ሁለቱም ውሳኔዎች ላይ ደረሰው ፕሮግራሙ ሁለቱም ውሳኔዎች ላይ የደረሰው በኢትዮጵያ መንግሥት ውስጥ ባሉ ሰዎችና መዋቅሮች ጭምር የተደገፈ የእርዳታ ምግብ ዘረፋ ተፈጽሟል በሚል የአሜሪካ መንግሥት እርዳታውን ማቋረጡን ተከትሎ ነው። የዓለም ምግብ ፕሮግራምም ሆነ የአሜሪካ ዓለም አቀፍ ልማት ድርጅት ዩኤስኤይድ በስርቆቱ በቀጥታ ተጠቃሚ ማን እንደነበር አልገለጹም ሲል የሮይተርስ ዘገባ አመልክቶ ለውጭ ረዴድ ድርጅቶች በውስጥ በተሰራጨ መረጃ ግን የተወሰነው ምግብ ለኢትዮጵያ ሰራዊት እንደተሰጠ ተጠቁሟል። የኢትዮጵያ መከላከያ ሰራዊት የተሰረቀ ምግብ መቀበሉን አስተባብሏል። መንግሥት በበኩሉ በጉዳይ ላይ ምርመራ እያደረገ መሆኑን ገልጾ የምግብ እርዳታው መቋረጡ ሰብአዊ ቀውሱን ያባብሰዋል ሲል ወቀሳውን አቅርቧል። በኢትዮጵያ ከ20 ሚሊዮን በላይ ሰዎች የምግብ እርዳታ ይሻሉ። ችግሩ የከፋውም ለረጅም ጊዜ በዘለቀው ድርቅና ለሁለት ዓመታት በተካሄደው ጦርነት ምክንያት ነው። የዓለም ምግብ ፕሮግራም የፕሮግራምና የፖሊሲ ረዳት ሥራ አስፈጻሚ ቫለሪ ጓርኔሪ በትግራይና በስደተኞች መጠለያ ላሉ ሰዎች እርዳታው በፈረንጆቹ አቆጣጠር በመጪው ሐምሌ አጋማሽ ሊጀምር እንደሚችል ጠቁመዋል። ባለሥልጣኑ አክለው እንዳሉት ግን የዓለም ምግብ ፕሮግራም የአካባቢና የክልል ባለሥልጣናት ምግቡን ማን እንደሚቀበል በመወሰን ረገድ ያላቸውን ሚና መቀነስ ይፈልጋል። እኛ ራሳችን በቀጥታ ውሳኔ ውስጥ መግባት እንፈልጋለን ሲሉ ተደምጠዋል። ኃላፊዋ ጓርኔሪ በተጨማሪም የዓለም ምግብ ፕሮግራም ውሳኔና አሰራር ትክክል እንደነበር ተከራክረዋል። እርዳታው ለታሰበላቸው ሰዎች መድረሱን ለማረጋገጥ ድንገተኛ ውሳኔ ለመወሰንና የአሰራር ለውጥ ለማድረግ ተገደናል ብለዋል ኃላፊዋ። በመንግስታቱ ድርጅት የተመራ ጥምረት ለሱዳን የአንድ ነጥብ አምስት ቢሊዮን ዶላር እርዳታ አሰባሰበ የሱዳን ህዝብ ለመርዳት በቅርቡ በቀረበ ጥሪ 15 ቢሊዮን ዶላር መሰባሰቡን የተባበሩት መንግስታት ድርጅት ባለሥልጣናት ትላንት ሰኞ ነው ያስታወቁት። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በቪዲዮ አማካኝነት ባሰሙት ንግግር ሱዳን ወደ እልቂትና ውድመት የወረደችበት ፍጥነትና መጠን ከዚህ በፊት ታይቶ የማይታወቅ ነው ሲሉ፣ በመላ አገሪቱ በተደረጉ ግጭቶች በመቶዎች የሚቆጠሩ ንጹሐን ዜጎች መገደላቸውን ተናግረዋል። የሱዳን ግጭት ከመጀመሩ አስቀድሞ አገሪቱ የቀድሞውንም በሰብአዊ ቀውስ ውስጥ እየተናጠች ነበር ያሉት ዋና ጸሐፊ ጉቴሬሽ አሁን በእጅጉ እየተፋጠነና አሰቃቂ ውድመትም ያስከተለ ሆነዋል ነው ያሉት። ጉቴሬሽ አክለውም በጦርነት የተበታተከችውን አገር ህዝብ ለመርዳት የዓለም ማኅበረሰብ ኃላፊነት አለበት ሲሉም አስረግጠው ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በበኩላቸው በዳርፉር የሚገኙትን አምስት ነጥብ ስድስት ሚሊዮን ሰዎች ጨምሮ ቁጥሩ ከ አስራ ሶስት ሚሊዮን በላይ የሚዘልቅ ህዝብ እስካሁን የሕይወት አድን ሰብአዊ ድጋፍ በሚያስፈልግበት አገር ያለው ሁኔታ እጅግ የከፋ ነው ብለዋል። በአሁኑ ወቅት በከፍተኛ የምግብ እጥረት እየተሰቃየ ያለውን ህዝብ ቁጥር ስድስት መቶ ሀያ ሺህ መድረስም ተመልክቷል። አዲስ የተደረሰው የተኩስ አቁም ስምምነት ይህን ስቃይ ውርጅብኝ ለመመለስ አዲስ እድል ነው ያሉት ኮሚሽነር ተርክ ሁለቱ ወገኖች ዓለም አቀፍ የሰብአዊነትና የሰብአዊ መብት ህግጋትን በማክበር የረድኤት ሠራተኞችና ሌሎች ለመርዳት የተሰማሩ ሕክምና ባለሙያዎች ከማናቸውም አደጋ መከላከል ጨምሮ የሲቪሎችን በሙሉ ደህንነት ለማስጠበቅ አስፈላጊ ያሏቸውን እርምጃዎች መውሰድ ግዴታ ያለባቸው መሆኑን ለማስታወስ እወዳለሁ ሲሉም አክለዋል። የመንግስታቱ ድርጅት የሰላም አስከባሪ ኃይል ከማሊ ሲወጣ በጥንቃቄ እንዲሆን ስትል ዩናይት ስቴትስ አሳሰበች። የማሊ ጊዜያዊ ወታደራዊ ባለሥልጣናት የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አገሪቱን ለቆ እንዲወጣ ያቀረበው ጥያቄ አሳዘናት መሆኑን ዩናይት ስቴትስ አስታውቃለች። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በትላንትናው እለት ባወጣው በዚህ መግለጫ አወጣጡ ጥንቃቄ የተመላና ሚዛናዊ ይሆን ዘንድም አሳስበዋል። የማሊ የውጭ ጉዳይ ሚኒስትር አብዱላይ ዲዮብ በአገሪቱ ባለስልጣናትና በመንግስታቱ ድርጅት የማሊ ተልኮ መካከል የነበረውንና ለአስር ዓመታትም የዘለቀው ትምምን ማሽቆልቆሉን በመጥቀስ ባለፈው አርብ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ወቅት ነው ይህን ጥያቄ ያቀረቡት። የመንግስታቱን ድርጅት የዚያች አገር ተልእኮ የስምምነት ፈቃድ ለመሻር የማሊ የሽግግር መንግስት የደረሰበት ውሳኔ አገራቸውን እያሳዘነ መሆኑን የተናገሩት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር ማክለው፣ ተልእኮ ኃይሉን ከማሊ በሚያስወጣበት ጊዜ ለሰላም አስከባሪው ሰራዊት አባላትና ለማሊያውያን ደህንነት ቅድሚያ በመስጠት በጥንቃቄና ከአደጋ በተጠበቀ መልኩ መሆን አለበት ብለዋል። መግለጫው አያይዞም ይህ ውሳኔ በማሊ ህዝብ፣ ጸጥታና ከሰብአዊ ቀውስ ጋር የተያያዙ ጉዳዮች ላይ የሚያሳድረው ተጽዕኖ እንዳሳሰበው አመልክቷል። ማሊ እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም የተቀሰቀሰውን ህዝባዊ አመፅ ተከትሎ ስር እየሰደደ የመጣውን እስላማዊ አማጺ ቡድን ለመግታት በብርቱ ስትታገልም ቆይታለች። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል የጸጥታው ምክር ቤት እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም የማሊን መረጋጋት ወደ ነበረበት ለመመለስ የተያዙ ጥረቶችን ለመደገፍ በደረሰበት ውሳኔ መሰረት ነው ኃይሉ የተሰማራው። አድማጭ ተመልካቾች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የምሽቱን የዓለም ዜና ነው። ብሊንከን በብሪታንያ ጉብኝታቸው ፊታቸውን ወደ ዩክሬን ጉዳይ መልሰዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩክሬን በሩሲያ ወረራ ከደረሰባት ጉዳት እንድታገግም ለመርዳት ለታለመ ጥረት ዓለም አቀፍ ድጋፍ ለማስተባበር ከሚካሄደው ጉባኤ አስቀድሞ ከብሪታንያና ከዩክሬን አቻዎቻቸው ጋር ተገናኝተው ለመነጋገር በዛሬው ዕለት ወደ ለንደን አቅንተዋል። ነገረቡና ከነገ በስቲያ ሐሙስ የሚካሄደውን ጉባኤ በጋራ የሚያስተናግዱት ብሪታንያና ዩክሬን ናቸው። የዛሬው የዓለም ስደተኞች ቀን አካል በሆነ ገቢር ብሊንከንና የብሪታንያ የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊ ከጦርነቱ ሸሽተው የመጡ ዩክሬናውያን ከእንግሊዝ አገር ሕይወት ጋር እንዲላመዱ የሚያግዝ ምክርና ድጋፍ ለመስጠት የተቋቋመውንና ለንደን ከተማ የሚገኘውን ማዕከልም ጎብኝተዋል። ከውጭ ጉዳይ ሚኒስትር ክሌቨርሊ ጋር በሁለትዮሽ ጉዳዮች ላይ ያተኮረ ውይይት ካደረጉ በኋላ ብሊንከን ከዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ጋር ወደሚያደርጉት ሌላ ውይይት አምርተዋል። በሌላ ዜና የብሪታንያው ጠቅላይ ሚኒስትር ሪሺ ሱናክ ዩክሬንን መልሶ ለማቋቋም ከታለመ ጉባኤ በፊት ትላንት ሰኞ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር በስልክ መነጋገራቸው ተዘግቧል። የጠቅላይ ሚኒስትር ሱናክ ጽፈት ቤት ባወጣው መግለጫ፣ ለዩክሬን ያለው ጠንካራ የመንግስታትና የግሉን ዘርፍ ድጋፍ ለማጉላት እንዲሁም ቀጣይነት ያለውን የዩክሬን የማሻሻያ ለውጥ ለማሳየት ልዩ እድል ነው ብሏል። ብሪታንያ እንደ አውሮፓውያን የዘመን አቆጣጠር በየካቲት 2022 ሩሲያ ዩክሬንን ኮርች በኋላ ለዩክሬን ወታደራዊ እርዳታ በመስጠት በድጋፉ መጠንና ገዝፈት ከዩናይትድ ስቴትስ በመቀጠል ሁለተኛው አገር ናት። በሌላ ዜና ዜሌንስኪ በበኩላቸው ጉባኤውን አስመልክቶ በሰጡት አስተያየት ጉባኤው ዩክሬንን መልሶ ለማቋቋም የተለያዩ መልኩ የሚደረጉ ጥረቶችን ያጠናክራል ብለው እንደሚያስቡና የተያዘው ጥረት ነጻነት ፈጽሞ የማይበገር እሴት መሆኑንም ለዓለም ለማሳየት እድል ይሰጣል ብለዋል። ዜሌንስኪ ዘወትር ምሽት ለዩክሬን ሕዝብ በቴሌቪዥን የሚያሰሙት ንግግር አካል በሆነው የትላንት ምሽቱ ንግግራቸው ብሪታንያ እንዳይንቀሳቀስ ተይዞ የቆየውን የሩሲያን ገንዘብ ለዩክሬን መልሶ ግንባታ እንዲውል በሚያስችል አዲስ ሕግ ማውጣቷን አመስግነዋል። ክቡራትና ክቡራን አድማጭ ተመልካቾች፣ ለሰዓቱ የዓለም ዜና የተመደበ ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን፣ ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ ሰኔ 13 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳ አሸናፊ፣ እንዲሁም በዌብና በማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባ እንለፍ። በወላይታ ዞን በድጋሚ የተካሄደው ህዝበ ውሳኔ ጊዜያዊ ውጤት በየምርጫ ጣቢያዎች ተገልጿል። በጊዜያዊ ውጤቱ መሰረት በእርግብ ምልክት የተወከለው ከሌሎች ዞኖችና ልዩ ወረዳዎች ጋር የጋራ ክልል መመስረትን እንደግፋለን የሚል አማራጭ ብልጫ ማግኘቱ በምርጫ ጣቢያዎች የተለጠፉ ውጤቶች አመላክተዋል። በወላይታ ዞን ትላንት ሰኔ 12/2015 ዓ.ም በድጋሚ የተካሄደው ህዝበ ውሳኔ ከመጀመሪያው ምርጫ ጋር ሲስተካከል በብዙ ሂደቶች የተሻለ መሆኑን በብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ተናግረዋል። ዮናታን ዘብዴዎስ ዝርዝር አለው። በየምርጫ ጣቢያዎቹ የተለጠፉ ውጤቶችን ሲመለከት ያነጋገርነው ወጣት ሚካያስ ሚካኤል የምርጫው ሂደት ተአማኒ ነበር ሲል ተናግሯል። ውጤቱንም በጸጋ እንደሚቀበል ገልጿል። ጆ ምርጫ ያለን አሁን ግን ያንተ ጣቢያ ውስጥ ያሸነፈው እርግብ ነው። እርግብ ነው ያሸነፈው። ምን ይሰማል? ታምንበታለህ ውጤቱ? ችግር የለም አይ ለምስል አሁን ይህ ፊታዊ ነው። ሲ ሕዝቡ በነፃ ወጥቶ በነፃ መርጧል። ምንም ሹክታ የለም። ቢ በዚህ አይነት ጣቢያ ግን ሁሉም ጣቢያ ላይ ግን ሰው በነፃ በነፃነት አሁን መታወቂያ ያሳያል ይመርጣል። ፍቃዱ ኃይለማርያም በበኩላቸው የውሳኔ ሕዝቡን ፍትሃዊነት ይናገራሉም አልፎ ተርፎም በጣም ዲሞክራሲያዊ ነበር ከዛ ባለፈ አሁን ላይ ትናንት በተደረገው ዛሬ ላይ ውጤቱን ለማየት ጊዜያዊ ውጤቱን ለማየት ስንዞር ነበር አንዳንድ ቦታዎችን እና እኔ ከመረጥኩት ቦታም አልፎ እዚህ ሰላም ቀበሌ በጣም ጥሩ ውጤት እና ፌር በሆነ መንገድ ውጤቶቹ ተገልጸው ነው ያሉት። ለምርጫ ያቀረቡት ጎጆና እርግብ ናቸው። ጎጆ ወደ 208 ውጤት አምቶ ነው ያለ። እርግብም እንደዛው ወደ 521 ውጤት ነው ያመጣነው። በወላይታ ዞን ትናንት ሰኔ 12 ቀን 2015 ዓ ም በድጋሚ የተካሄደው ውሳኔ ህዝብ የጠቃለለ ሪፖርት ባይቀርብም ከመጀመሪያው ምርጫ ጋር ሲስተካከል በብዙ ሂደቶች የተሻለ እንደነበር የብሔራዊ ምርጫ ቦርድ ሰብሳቢ ወይዘርት ብርቱካን ሚደቅሳ ምርጫው መጠናቀቁን ተከትሎ በወላይታ ሶዶ ከተማ በሰጡት መግለጫ ተናግሯል። በመግለጫቸውም ውሳኔ ህዝቡ በሰላም መጠናቀቁን ገልጿል። በውሳኔ ህዝብ ድምፅ አሰጣት ሂደት አጋጠመ ላሉት መጠነኛ ችግሮች መፍትሄ ተፈልጎ መራጮች የመምረጥ መብታቸው እንዲጠቀሙ መደረጉን አስረድቷል። የምርጫ ውጤት ሊያስቀይር የሚችል ከፍተኛ የሆነ የህግ ጥሰት ሳይታይበት የተካሄደ ውሳኔ ህዝብ መሆኑን አመላክቷል። በብዙ ጣቢያዎች ላይ ያጋጠመን በዝግጅቱ ወቅት ብዙም ያልጠበቅነው አንዱ ችግር የነበረው በአካባቢው ወይም በሚኖሩበት ወረዳ ቀበሌ፣ ለስድስት ወር መኖራቸውን የማያሳይ መታወቂያ ይዘው ተገኝተዋል። በኛ የህግና መመሪያ ደግሞ አንድ ሰው በመራጭነት ለመሳተፍ በስድስት ወር ለስድስት ወራት በአካባቢ መኖር መኖሩ መረጋገጥ ይኖርበታል። አንዱ የህግ ቅድመ ሁኔታ በመሆኑ መታወቂያው ይህንን ሙሉ በሙሉ ባለማሳየቱ እንደ አንድ ችግር በሂደቱ ላይ አጋጥሞን ነበረ። መራጮች ተመዝግበው ወዲያውኑ ድምፅ የሚሰጡ በመሆኑ የምርጫ ማዕከላትን ከ8 ወደ 12 ምርጫ ጣቢያዎችን ደግሞ ከ1112 ወደ 1812 ማስፋታቸውን ይህም ሂደቱ ስኬታማ እንዲሆን አድርጓል ስሉ ተናግሯል። ወይዘሪት ብርቱካን ስልጠና የወሰዱ 9060 የምርጫ አስፈጻሚዎች የምርጫውን ሂደት ማስፈጸማቸውን፣ 138 የአገር ውስጥ ታዛቢዎች ደግሞ መታዘባቸውንም ተናግሯል። ምንም እንኳን ምርጫው በሰላም ተጠናቀቀና ጫና ተደረገበት ቢሆንም ከአማራጮች ጋር በተያያዘ ለሚቀርበው የፍትሃውነት ጥያቄ ምላሽ ሰጥተዋል። የሕዝብ ውሳኔው አማራጭ ከፌዴሬሽን ምክር ቤት በመጣሉ ጥያቄ መሰረት ተቀርጾ ጥቅም ላይ ሆናል። እነዚህ ጥያቄዎች ብዙ ጊዜ ሰምተ ናቸዋል። ይሄ ግን የምርጫ ቦርድ የስራ ኃላፊነት አይደለም። ጥያቄዎቹ ከምክር ቤቶቻቸው ከዞንና ከልዩ ወረዳ ምክር ቤቶች ለፌዴሬሽን ምክር ቤት መጥቶ ፌዴሬሽን ምክር ቤት በእኛ ባስተላለፈው መሰረት የተቀረጸ አማራጭ ነው። በዚህ ውሳኔ ህዝብ ካጋጠሙ ችግሮች ውስጥ በሶዶ ዙሪያ በሚገኝ ድልቦ አውጥሮ አንድ ምርጫ ጣቢያ ውስጥ ድምፅ ለመስጠት የመጣ አስፈጻሚ ባዶ መታወቂያ የሞላ ሲያድል እጅ ከፈኝ ተይዞ ምርምራ የተደረገበት መሆኑን፣ በሁምቦ ምርጫ ጣቢያ ደግሞ አስፈጻሚ ሳይሆን አስፈጻሚ ነኝ በሚል ባጃን ጠልጥሎ ቀጥሎ ለመግባት የሞከረ ግለሰብ መያዙን በጉሱፓ 01 ምርጫ ጣቢያ የተሰረዘና የተደረዘ መታወቂያ ይዘው የተገኙ ግለሰቦች እንዳይመርጡ መደረጉንም ተናግሯል። የውሳኔ ህዝቡ ጠቅላላ ውጤት ሰኔ 19 ቀን 2015 ዓ ም ይፋ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘርት ብርቱካን ሚደቅሳ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ወላይታ ዞን ሶዶም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በግብርናው ዘርፍ ለተሰማሩ አምራቾችና የግብአትና የመሳሰሉ የግብርና ስራ ማዘመኛ መሳሪያ አቅራቢዎች በበቂ ገንዘብ ካልታገሱ የሀገሪቱን ኢኮኖሚ ለመለወጥ እንደማይቻል ተገለጸ። በዚህም መሰረት የንግድ ባንኮች ለብድር ካዘጋጁት ገንዘብ አምስት በመቶውን ለግብርና ዘርፉ እንዲያበድሩ የኢትዮጵያ ብሔራዊ ባንክ መመሪያ አውጥቷል። የኢትዮጵያ ልማት ባንክ በዚህ አመት ብቻ ለዘርፉ የሚውል አስራ አራት ቢሊየን ብር መመደቡንም አስታውቋል። መለስካቸው አመሃ ተጨማሪ አለው። በሀገሪቱ ምጣኔ ሀብት ድርሻም ሆነ እድገት ከፍተኛውን ክፍል የያዘው የግብርና ዘርፍ በገንዘብ አቅርቦት ካልተደገፈና ካልዘመነ መዋቅራዊ የኢኮኖሚ ለውጥ ለማምጣት እንደማይቻል የተለያዩ ከፍተኛ የሥራ መሪዎችና ባለሙያዎች ተናገሩ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከግብርና ሚኒስቴርና ከኢትዮጵያ ብሔራዊ ባንክ ጋር በመተባበር ባዘጋጁት የግማሽ ቀን አውደ ጥናት ይህን አገራዊ ችግር ለመፍታት እየተወሰዱ የሚገኙ እርምጃዎችም ተነስተዋል። የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ ባንኩ በቅርቡ ይፋ ካደረጋቸው የፖሊሲ አቅጣጫዎች አንዱ ንግድ ባንኮች ሁሉ ለብድር ካዘጋጁት ገንዘብ ቢያንስ አምስት በመቶ የሚሆነውን በግብርና ዘርፉ ለተሰማሩ አካላት መሆን እንዳለበት አበክረው ገልጸዋል። የግብርና ሚኒስትሩ ዶክተር ግርማ አመንቴ በበኩላቸው ይህ ፖሊሲ እንዴት መተግበር አለበት በሚለው ላይ ትኩረታቸውን አድርገዋል። ግብርናን እንደ ሪስኪ ቢዝነስ ይወስዳሉት ፋይናንስ ተቋማት ከተማ አካባቢ ነው ለማበደር ብዙዎቹ የሚመርጡ ወደ ገጠሩ መሄድ ግብርን ለግብርና ማበደር ሪስኪ ነው ብሎ ነው የሚወስዱት። ይሄ እንግዲህ ከሀገሪቷ ፖሊሲ አንጻር ይህን የሚያክለውን አካባቢ ያላካተተ ፋይናንሲንግ በምንም ታምር ተቀባይነት ሊኖረው ስለማይችል ብሔራዊ ባንክ ምን ይቀረዋል? አምስት ፐርሰንት ካለ ብድር ለዚህ አይነት ስጥ ብሎ መመሪያ ካወጣ በኋላ ያልሰጡ ባንኮች ላይ እርምጃ መውሰድ ጭምር አለበት። እንደውም መመራውን አይታችሁ ከሆነ ዘንድሮ አምስት ፐርሰንት ባይሰጥ በሚቀጥሉ አስር ነው መስጠት ያለበት ይላል። ይሄ ፎሎ አፕ ተደርጎ መተግበር አለበት። ይህን ከብሔራዊ ባንክ ጋር የምንሰራበት ሁኔታ ይኖራል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በኢትዮጵያ ያለው የገንዘብ ገበያ እድገቱ ውሱን በመሆኑ ካለው ፍላጎት ጋር የተስማማ እንዳልሆነ ያስረዳሉ። እንግዲህ አንደኛ ነገር አሁን ያሉት ባንኮች ስሪታቸው ግብርናና ገጠር ስላልሆነ ለግብርና የተለየ ባንክ ማቋቋም ወይም ደግሞ ሌሎች የፋይናንስ አማራጮችን መፈለግ። አሁን ያሉት ደግሞ ራሳችንን አስተካክለን ለገጠርና ለግብርና በሚሆን መልኩ ራሳችንን አዋቅረን የምንፈለገውን ወይም ደግሞ እንደ ሪኳየርመንት የምናስቀምጣቸውን ነገሮች አቃለን አገልግሎት እንሰጣለን ካሉ የተቃለለውን ፓርት በፖሊሲ መደገፍ በአዋጅ በደንብ በመመሪያ ደግፎ ወደ ተግባር እንዲውል ማድረግ ከዛ የሚያፈነግጡ ሲዶሩ ደግሞ ማስተካከል ይፈልጋል። ለዚህ ነው ሦስቱንም ያገናኘ ነው። የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ዮሐንስ አያሌው እስከ ዛሬ ድረስ ባለው ሁኔታ ግብርናው ለኢትዮጵያ ኢኮኖሚ መሠረታዊ ነው ይላሉ። ከግብርናው ዘርፍ ውጭ ስለ ሀገሪቱ ኢኮኖሚ ማሰብ እንደማይቻል የገለጹት ዶክተር ዮሐንስ ይህንኑ በመገንዘብ የሚመሩት ድርጅት የወሰደውን እርምጃ በዝርዝር ገልጸዋል። ግብርናው ላይ ኢትዮጵያ ልማት ባንክ መንግስት በሰጠው አቅጣጫ መሰረት ትኩረት ሰጥቶ የራሱ ዘርፍ አቋቁሞለታል። ከአሁን ከጀመርነው አመት ጀምሮ ያዘርፍ ስራ ላይ ገብቷል። በዛ ሰርፍ ዘርፍ ስር ደግሞ የተለያዩ ዲፓርትመንቶች ተቋቁመዋል። ለምሳሌ የክሮፕ ፋይናንሲንግ ራሱን ችሎ አንድ ሆኗል። የላይፍ ስቶክ ዴቨሎፕመንት ፋይናንሲንግ የቢ ፋርሚንግ ፋይናንሲንግ፣ ፖልትሪ፣ እነዚህ አይነት ሁሉንም የየራሱ ዘርፎች እንዲኖሩ ተደርጓል። ሆርቲካልቸርን ጨምሮ ማለት ነው። እዛ ላይ ስፔሻላይዝ አድርጎ ለዛ የሚሆኑ ሙያተኞችንም መድቦ ተጨማሪ ስልጠናን ጭምር እየሰጠ ከፍተኛ ገንዘብ መድቦ እየሰራ ነው ያለው። ለምሳሌ ባለፈው በጀት አመት አሁን እየጨረስ ነው ባለው ማለት ነው 14 ቢሊየን ብር ነው ለግብርናው ብቻ የመደብ ነው የግብርና ሜካናይዜሽንን ወይንም ግብርናን በዘመናዊ መሳሪያዎች በማካሄድ ረገድ የኢትዮጵያ ልማት ባንክ በዚህ ዓመት ብቻ ከሦስት ቢሊዮን ብር ያላነሰ ብድር እንደሰጠም ፕሬዚዳንቱ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በተከታዩ ዘገባ ደግሞ ወደ ትግራይ እናልፋለን። መነሻውን በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ያደረሰባቸው የትግራይ ክልል ባለሀብቶች እዳ እንዲሰረዝ የክልሉ የንግድና ዘርፍ ማህበር ፕሬዝዳንት ጥሪ ያቀረቡ። ፕሬዝዳንቱ ይህን ጥሪ ያቀረቡት ክልሉ በጦርነቱ ምክንያት የደረሰበትን ኢኮኖሚ ለማነቃቃት በሚል በመቐለ ከተማ በተዘጋጀ ውይይት ላይ ነው። የክልሉ ኢንቨስትመንት ኮሚሽነርም ለባለሀብቶች ድጋፍ ሊደረግ እንደሚገባ ሙሉጌታ ጽበሃ ዘገባ አለው። ከጦርነት በኋላ ኢኮኖሚ ማዳን በሚል ርዕስ በመቀለ ከተማ ዛሬ ማክሰኞ ሰኔ 13 ቀን 2015 ዓ.ም በተካሄደ ውይይት ላይ የትግራይ ክልል ንግድ ዘፈር ማህበራት ፕሬዚዳንት አቶ አሰፋ ገብረስላሴ ባደረጉት ንግግር በጦርነቱ ምክንያት ጉዳት ለደረሰባቸው ባለሀብቶች እገዛ ማድረግ እንደሚያስፈልግ አሳስበዋል። አቶ ጌታቸው በጻፈው ትንሽ ፋታ የሚመስል የሚታይ ሁኔታ አለ። መልስ የተሰጠው እንዲራዘም ተጨማሪ ብድር እንዲሰጥ እና የመሳሰሉት የሚሉ ነገሮች አሉ። ይሄ ብቻ በቂ አይደለም። ኦረዲ እኮ የ200 ሚሊዮን ብድር የወሰደ አንድ ባለ ኢንዳስትሪ ወደመኮ፣ ዜሮ ሆነ እኮ ምን ያርግ? በየት ይነሳ? በየትኛው ድጋፍ? ስለዚህ ይህኛውን መፍትሄ አምጡለት። እንዴት ይነሳ የሚለው ኦረዲ ብድሩ የሚጠየቅ ከሆነ ወለድ የሚጠየቅ ከሆነ እንዴት ይነስ? እንዴት ይቻላል? እንዴት ሲሆነ? አቶ አሰፋ የክልሉ ኢኮኖሚ እንዲያገግም ለማድረግ በኢንቨስትመንት የተሰማሩ ባለ ሀብቶች ጨምሮ የተፈናቀለው ሕዝብ ወደ ቀዬው መመለስ እንደሚገባ ተናግረዋል። በስምምነቱ መሰረት የውጭ ኃይልና ከኢትዮጵያ መከላከያ ውጭ የሆኑ ማንኛውም የታጠቁ ኃይሎች ከክልሉ መውጣት እንደሚገባቸው ተናግረዋል። ንብረታቸው የወደሙ ባለ ሀብቶች ብዛትና የወደመባቸው ንብረት መጠንና ሊነሳላቸው የሚገባው የገንዘብ መጠን በቁጥር አላስቀመጡም። በሌላ በኩል የትግራይ ክልል ኢንቨስትመንት ኮሚሽነር አቶ ዳንኤል መኮንን የኢንቨስትመንት ተቋማቱ ሆን ብለው እንዲወድሙ ተደርገዋል የሚል እምነት እንዳላቸው ገልጸዋል። ለባለ ሀብቶች ድጋፍ ማድረግ እንደሚገባ አሳስበዋል። ባንኮች ማበደር አልጀመሩም፣ ገና ነው። ብሔራዊ ባንክ በዚህ ሶስት አራት ቀን ያወጣውን የብድር የማራዘን እንደ የትግራይ ኢንቨስትመንት ኮሚሽን የምንጠይቀው የእዳ ስረዛ መደረግ አለበት ብለን ነው የምንጠይቀው። መንግስት ያስቀመጣቸውን ኢንቨስትመንት ለመደገፍ ብሎ የህግ ማዕቀፍ አለ፣ የድጋፍ ማዕቀፎች አሉ። እነሱ እንዳለ ሁኖ፣ የግብር እፎይት አለ፣ የተሽከርካሪ ነጻ ቀረጽ አለ፣ የካፒታል እቃዎች በነጻ የማስመጣት አለ፣ የግብር እፎይት አለ፣ ሌሎች ኢንሰንቲቮች አሉ፣ ማርኬት ሊንኬጅ አለ። እነኚህ እንዳለው ሆነው የትግራይን ኢኮኖሚ ወይም የትግራይ ኢንቨስትመንት ወደ ነበረበት ይቅርና ወደፊት ወደ ነበረበት ለመመለስ ልዩ የሆነ የድጋፍ ማዕቀፍ፣ የህግ ማዕቀፍ ያስፈልገዋል። በውይይቱ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በጦርነቱ ውድመት የደረሰበት የንግድና ኢንቨስትመንት ዘርፍ ለማዳን አስተዋጽኦ የሚያበረክት ውይይት መካሄዱ ብቻ ተስፋ የሚሰጥ ተግባር መሆኑን ገልጸዋል። የንግድ ትስስሩ ከአጎራባች ክልሎች ጋር ተጠናክሮ እንደሚቀጥልም ጠቁመዋል። ትግራይ በአስከፊ ከበባ በነበረችበት ወቅትም ጭምር በኮንትሮባንድ እንቅስቃሴ ሰፊ ግንኙነት በአፋርና በትግራይ በማራና በትግራይ መሀል ነበረ። ሶ አሁን ሁኔታዎች ተፈጥሮም ጭምር መሻሻል የማይችልበት ምክንያት ከመዘጋቱ የሚያተርፉ ሰዎች አሉ ማለት ነው። ስለዚህ ከመዘጋቱ የሚያተርፉ ሰዎችን ቁጥር ለመቀነስ የሚያስችል በመተማመን ላይ የተመሰረተ ስራ መስራት ይኖርብናል። ዋናው ትኩረታችን የዚህ መድረክ የሚሆን ተመሳሳይ መድረኮች በጋራ የምንሰራቸው ኢኮኖሚክ እንቅስቃሴዎች ዋና አላማ መሆን ያለበት ከግርግርና፣ ከሁከት ከልዩነት፣ አትራፊ ነን የሚሉ ወገኖች ትርፍ ማግኘት እንዳይችሉ ማድረግ የሚያስችል ስራ መስራት ያን ባደረገን ቁጥር መንገዶች በከፈትን ቁጥር ድልድዮች በከፈትን ቁጥር ሕዝቦች የጋራ ጥቅሞቻቸውን የሚዘነጉበት እድል እንደማይኖር አውቀን ይህንን ለማጠናከር የሚያስችል መስራት መቻል አለብን። በውይይቱ ላይ የተሳተፉና በጦርነቱ ለተፈጠረው ውድመት አካል ስለነበርኩ ሐዘን ይሰማኛል ያሉት የሰላም ሚኒስትር ዴታ አቶ ታየ ዳንዳ ሰላሙ ዘላቂ እንዲሆን ኢኮኖሚያዊ እንቅስቃሴ በማጠናከር የንግድ ማህበረሰብና የፖለቲካ አካላት በጋራ ሊሰሩ ይገባል ሲሉ ገልጸዋል። ንግድ ስራ ነው። ንግድ ህይወት ነው። ንግድ ገቢ ነው። ንግድ ሞራል ነው። ሰላምም ለንግድ ዘርፉ ስኬት መሰረታዊ ግብዓት ይሆናል። በጥቅሉ ንግድ ለሰላም የሚደግፈውን ያህል ሰላምም ለንግድ ያግዛል። በተለይ ደግሞ የተለያዩ ክልል ተወላጆች የጋራ የንግድ ተቋማት ሲመሰርቱ ወይም ከክልላቸው ውጭ ኢንቨስት ሲያደርጉ ህብረ ብሔራዊ አንድነታችን መሰረት ይይዛል። በዚህ ረገድ የንግዱ ማህበረሰብና የፖለቲካ አመራሩ በጥልቀት አስቦ ሊሰራበት ይገባል። በክልሉ ያሉ ተፈናቃዮች ወደ ቀያቸው የመመለስ ስራና እንዲሁም የአገሪቱ ሉዓላዊነት ጉዳይ ወደ ድርድር የማይቀርብ ነው በማለት ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም ወደ ዩናይትድ ስቴትስ ስናልፍ ደግሞ በአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና በቻይና ፕሬዚዳንት ሺ ጂንፒንግ መካከል የተደረገው ውይይት መሻሻል እየታየበት እንደነበር በሁለቱም ወገኖች ገልጸዋል። የሁለቱ ወገኖች ውይይት የተካሄደው በታይዋን ጉዳይ ቤጂንግ ለክሬምሊን ባላት ቀረቤታ እንዲሁም አሜሪካ አደገኛ እንደሆነ በምትገልጸው ወታደራዊ እንቅስቃሴዎች ምክንያት በሁለቱ ወገኖች መካከል ውጥረቱ በተባባሰበት ወቅት ነው። የአሜሪካ ድምጽ የፔንታገን ዘጋቢ ካርላ ባብ የላከችውን ዘገባ እንግዱ ወልዴ እንደሚከተል ያቀ ከበርካታ ዓመታት በኋላ በአሜሪካና በቻይና መካከል በቤጂንግ የተደረገ ውይይት ሲሆን ሁለቱም ወገኖች መሻሻል የታየበት እንደነበር ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጣም ግልጽ፣ በጣም ጥልቀት ያለው አንዳንዴም ገንቢ የነበረ ውይይት ነው። በሌላ በኩል ደግሞ ብዙ መስራት የሚጠበቅብን ጉዳዮች አሉ። ሁለቱም ወገኖች ግንኙነታቸውን ወደ ወትሮ መመለስ እንደሚገባቸው ቢስማሙም ወታደራዊ ግንኙነትን በተመለከተ ግን ብሊንከን ከቻይና ሲመለሱ አንዳች አይነት ስምምነት አድርገው ይመለሳሉ ተብሎ አልተጠበቀም። በድጋሚ አንቶኒ ብሊንከን በአሁኑ ወቅት ቻይና ያንን በተመለከተ መቀጠል አትሻም። አንዳች አይነት ቀውስ ድንገት ቢፈጠር በሚል ወታደራዊ ግንኙነቱ ክፍት ሆኖ እንዲቆይ ዋሽንግተን ትሻለች። በዚህ ወር መጀመሪያ ላይ አንድ የቻይና የጦር መርከብ ወደ አሜሪካዊ ወታደራዊ መርከብ 140 ሜትር ርቀት ድረስ ተጠግቶ ነበር። አሜሪካውያኖቹ ሁለቱ መርከቦች እንዳይላተሙ ፍጥነታቸውን ቀንሰዋል። ከዚህ ገጠመኝ አንድ ሳምንት ቀደም ብሎ አንድ የቻይና ተዋጊ ጀት በደቡብ ቻይና ባህር ሰማይ ላይ ቅኝት ሲያደርግ በነበረ የአሜሪካ አውሮፕላን አፍንጫ ስር ተጠግቶ በሯል። በሁለቱ አገራት መካከል ያለው ውጥረት በታይዋን ጉዳይም ተባብሷል። አስፈላጊ ከሆነ በወታደራዊ ኃይል ደሴቲቱን እንደምትቆጣጠር ቻይና በመዛት ላይ ነች። ብሊንከን ይህ ሊያስከትል ስለሚችለው ዳፋ ይናገራሉ። ያ ዓለምን በሙሉ የሚነካ የኢኮኖሚ ቀውስ ያስከትላል። ሃምሳ በመቶ የሚሆነው የንግድ ሸቀጥ በታይዋን የባሕር ወሽመጥ ያልፋል። ሰባ በመቶ በመቶ የሚሆነውና ለበርካታ መሳሪያዎች የኤሌክትሪክ አስተላላፊ የሆነው ዕቃ በታይዋን ይመረታል። ብሊንከን እንዳሉት ሩሲያ በዩክሬን ላይ እያደረገችው ላለው ጦርነት ሊውል የሚችል አደገኛ መሳሪያ ቻይና ለሩሲያ እንደማትሰጥ የቻይና ባለሥልጣናት በተደጋጋሚ ያረጋግጠዋል። የቻይና ኩባንያዎች ሩሲያ በዩክሬን ላይ የፈጸመችውን ወረራ የሚያባብስ የቴክኖሎጂ ውጤቶችን ሊሰጡ ይችላሉ የሚል ስጋት አለን። ያንን በተመለከተም የቻይና መንግሥት ጉዳዩን በአንክሮ እንዲመለከተው ጠይቀናል። ተንታኞች እንደሚሉት ግን ቤጂንግ ዓለም ለጉዳዩ ሊሰጥ የሚችለውን ምላሽ ለመታዘብ ሙከራ ላይ ነች። ብራድሊ ባውማን ዲፌንስ ዲሞክራሲስ የተሰኘ ድርጅት ውስጥ ተመራማሪ ናቸው። በግልጽ እንደሚታየው ሩሲያን ቢረዱ ምን እንደሚያስከትል ለማወቅ ሙከራ በማድረግ ላይ ናቸው። እኔ እንደሚመስለኝ ቻይና በአውሮፓ ገበያ ያላትን ተሳትፎ መጠበቅ ትሻለች። ወዲያውንም የሩሲያን ፕሬዝደንት ፑቲን እየረዱ ውለታቸው አለብን የሚል መልእክት እያስተላለፉ ነው። በያዝነው የፈረንጆች ዓመት መጀመሪያ ላይ አሜሪካ በአገሯ ሰማይ ላይ ያንዣብብ የነበረ አንድ የቻይና ሰላይ ፊኛ መታ ከጣለች በኋላ በሁለቱ አገሮች መካከል ያለው ግንኙነት የከፋ ደረጃ ላይ ደርሶ ነበር። የብሊንከን ጉብኝት የታቀደው ላለፈው የካቲት ቢሆንም በፊኛው ምክንያት በተፈጠረው ውጥረት ጉዞው ለሌላ ጊዜ ተላልፏል። የዓለም መሪዎች በብሊንከንና ሺጂንፒንግ ውይይት የተደሰቱ ይመስላሉ። የጀርመኑ ቻንስለር ኦላፍ ሾልዝ ውይይቱ በቤጂንግና በዋሽንግተን መካከል ያለውን ግንኙነት የተሻለ ለማድረግ እጅግ አስፈላጊ እንደነበር አበርክረው ሲናገሩ ተደምጠዋል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። አሁን ደግሞ ዛሬ እየተከበረ ያለውን የዓለም የስደተኞች ቀን በማስመልከት ወደ አጠናቀርናቸው የተለያዩ ዘገባዎች ነው የምናልፈው። ዛሬ እንደ አውሮፓያን አቆጣጠር ጥር 20 የተባበሩት መንግስታት ድርጅት አመታዊ የዓለም ስደተኞች ቀን ነው። በዓለም ዙሪያ ከግጭቶችና ከሌሎችም ስጋቶቻቸው ከሌላ ፍለጋ ሀገራቸውን ጥለው ለወጡ 35 ሚሊዮን ሚሊየን በላይ ስደተኞችና ጥገኝነት ጠያቂዎች መፍትሄ ይፈለግላቸው ዘንድ የተባበሩት መንግስታት ድርጅት ባለስልጣናት ተማጽኖ አቅርበዋል። ሊሳ ሽሌን ከጀኔቫ ያደረሰችንን ዘገባ ቆንጅታየት ስደተኞችን በጥላቻ አይን የማየት ነገር እየጨመረ ባለበት በዚህ ወቅት የተባበሩት መንግስታት የዛሬውን የዓለም የስደተኞች ቀን ስለነዚህ በጦርነት፣ በመሳደድ፣ በሰብአዊ መብት ረገጣ፣ በአየር ንብረት ለውጥ፣ በሌላም በሌላም መከራ ምክንያት ለስደት የተዳረጉ ሰዎች ጀግንነታቸውንና ኅብረተሰባዊ አስተዋጽዋቸውን በማውሳት የዛሬውን የዓለም የስደተኞች ቀን በማክበር ላይ ነው። የዘንድሮ የዓለም የስደተኞች ቀን በዓለም ዙሪያ የመከራ ህይወት እየገፉ ለሚገኙት ቁጥራቸው ከ35.4 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ባሉባቸው ችግሮችና ዓለም አቀፍ ጥበቃ ማግኘት ህጋዊ መብታቸው መሆኑን እያሳየ ነው። ስደተኞችና ያስጠለሏቸውን ማህበረሰቦች የኑሮ ሁኔታ የሚያሻሽል ተጨባጭ እርምጃ እንዲወሰድ የመንግስታቱ ድርጅት ባለስልጣናት ጥሪ አቅርበዋል። ስደተኞቹ ለራሳቸውና ለቤተሰቦቻቸው የተሳካ የወደፊት ህይወት እንዲኖራቸው የሚያስችል እድል ይመቻች ዘንድ ባለስልጣናቱ አሳስበዋል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ጥሪያቸውን እንደሚከተለው አቅርበዋል። እዚህ የተገኘውት ስደተኞች የትም የሆኑ ያለው ሁኔታ ምንም ይሁን ምን ይህንን ተስፋ ልንሰጣቸው እድሎችና መፍትሄዎች ልናመጣላቸው የበለጠ ማድረግ እንደምንችልም እንደሚገባም የተቀረው ዓለም እንዲያውቀው ነው። ኮሚሽነር ግራንዴ ኬንያ በሚገኘው ከዓለም ግዙፉ የካኩማ የስደተኞች ካምፕ በተካሄደ ስነ ስርዓት ላይ ባደረጉት ንግግር የኬንያ መንግስት ለስደተኞቹ አሳታፊ በሆነ መልኩ የተሻሻለ ፖሊሲ ለመዘርጋት በመወጠኑ አድናቆት ሰጥተዋል። ይህም ኬንያ በምታስተናግዳቸው ወደ ግማሽ ሚሊዮን ከሚደርሱ ስደተኞች ብዙዎቹ ካስጠለሏቸው ኬንያውያን ማህበረሰቦች ጎን ለጎን እየሰሩ እንዲኖሩ፣ በራስ የመተማመን መንፈሳቸው እንዲዳብር፣ ኢኮኖሚውን በማሳደግ ረገድም አስተዋጽኦ እንዲኖራቸው፣ በሰብአዊ እርዳታ ላይ መተማመናቸው እንዲቀንስ ያደርጋል ሲሉ ፊሊፖ ግራንዴ አስረድተዋል። ከሀገሩ ለወጣ ተስፋ መስጠት በሚለው በዘንድሮ የዓለም የስደተኞች ቀን መሪ ርዕስ በተጠለሉባቸውም ይሁን ተቀብለው በሚያሰፍሯቸው ሀገሮች ኑሯቸውን ለመገንባት እድል ባለማግኘት ለበርካታ አስርት ዓመታት በእንግልት ለሚኖሩ ስደተኞች አካታች መፍትሄ መስጠት ላይ ትኩረት ለመሳብ አልሟል። የዩኤንኤችሲአር የዜናና የብዙሀን መገናኛ ኃላፊው ማቲው ሳልትማርሽ ለቪኦኤ በሰጡት ቃል እንዲህ ብለዋል። ስደተኞች ብዙ ጊዜ የተጠጉትን ህብረተሰብ አቅም የሚቦጠብጡ ቁጭ ብለው ሰብዓዊ እርዳታ የሚጠብቁ ተደርገው ይታያሉ። እንደዚህ ካለው አስተሳሰብ መራቅ አለብን። ስደተኞች በዋናነት የሚፈልጉት በእግራቸው ቆመው ቤተሰባቸውን እየደገፉ ልጆቻቸውን እያስተማሩ መኖር ነው። በተጠለሉበት አዲስ ህብረተሰብ ውስጥ አስተዋጽኦ በማበርከት በተቸገሩ ጊዜ መጠጊያ የሰጣቸውን ህዝብ ለማመስገን ይሻሉ። ነገር ግን ርቀው ሰርተው ለማግኘት እድል በማያገኙበት ካምፕ ውስጥ የግድ ርቀው መቀመጥ ካለባቸው ሰብዓዊ እርዳታ ከመጠበቅ ሌላ ምርጫ አይኖራቸውም። የተባበሩት መንግስታት ድርጅት በዓለም ዙሪያ በግዴታ ከቀየ የሚፈናቀሉ ሰዎችን በሚመለከተው አመታዊ ሪፖርቱ እንደ አውሮፓውያን የዘመን አቆጣጠር ባለፈው 2022 ዓ ም መጨረሻ 108.4 ሚሊዮን ሰዎች ከመኖሪያቸው እንደተፈናቀሉ አመልክቷል። ቁጥሩ እስካሁን ከየትኛውም አመት የገዘፈ መሆኑን ገልጾ የዩክሬኑ ጦርነት ላምናው የተፈናቃዮች ቁጥር መብዛት አይነተኛው ምክንያት መሆኑን ጠቅሷል። ከዚያ ወዲህ ደግሞ በአመዛኙ በሚያዝያ ወር በተቀሰቀሰው በሱዳኑ ጦርነት ሳቢያ የአጠቃላዩ የተፈናቃዮች ቁጥር አሻቅቦ ከ110 ሚሊዮን መብለጡን ያስረዳው በተለምዶ እንደሚታሰበው ሳይሆን በዓለም ዙሪያ ከሚገኙት ስደተኞች ውስጥ 76 ከመቶን የሚያስተናግዱት ዝቅተኛና መካከለኛ ገቢ ያላቸው ሀገሮች እንጂ ባለጸጎቹ እንዳልሆኑ ያመለከተው የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር ከአጠቃላዩ የስደተኞች ቁጥር ውስጥ ከአምስቱ አንዱ የተጠለሉት ከሰሃራ በታች ባሉ የአፍሪካ ሀገሮች መሆኑንም አሳውቋል። የዩኤንኤችሲአር የመገናኛ ብዙኃን ክፍል ኃላፊው ሳልት ማርሽ ለቪኦኤ በሰጡት ቃል የስደተኞችና የተፈናቃዮች ቁጥር በጨመረ መጠን ጸረ ስደተኛ አመለካከቶች መጤጠል መጤጠልና የጥላቻ ንግግሮች እየተባባሱ መምጣታቸውን ገልጸዋል። በተለይም የአገር ውስጥ ሁኔታዎች አስቸጋሪ እየሆኑ ሲሄዱ፣ ኢኮኖሚ ሲዳከም፣ ባዕዳን ላይ ማሳበብ ስለሚቀል ስደተኞች ምክንያት ይደረጋሉ ብለዋል። ቀደም ሲል እንደገለጽ ነው፣ ዓለም አቀፉ የስደተኞቹ ቀን ዛሬ በመላው ዓለም ተስፋ ከቤት ወዲያ በሚል መሪ ቃል በመታሰብ ላይ ይገኛል። የመንግስታቱ ድርጅት በአሁኑ ሰዓት በዓለም ዙሪያ ከ100 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው በተለያዩ ምክንያቶች ተፈናቅለው እንደሚገኙም በቅርቡ አስታውቋል። እነዚህ ስደተኞችና ቤተሰቦቻቸው ምቹ ወደሆኑ መኖሪያዎች እስኪዛወሩ ድረስ እጅግ ብዙ ችግሮችን ይጋፈጣሉ። ተከታዩ ዘገባ ከሶስት ልጆቿ ጋራ ከደቡብ ሱዳን ወደ ኢትዮጵያ ተሰዳ ስለነበረች እና በአሁኑ ሰዓት ነዋሪነቷን በኖርዌይ ስላደረገች እናት ተሞክሮ ላይ ያተኩራል። ኤደን ገረመው ታቀርበዋለች። ጁሊያ ዴንግ ከሰባት ዓመታት በፊት በደቡብ ሱዳን የነበረውን የእርስ በርስ ጦርነት በመሸሽ ከሶስት ልጆቿ ጋራ ወደ ኢትዮጵያ ተሰዳለች። ይህች እናት አሶሳ በሚገኘው ጾሬ የስደተኞች መጠለያ ካምፕ ውስጥ በተባበሩት መንግስታት ድርጅት ከሶስት ልጆቿና ከእህቷ ጋራ ለአምስት ዓመታት ኖራለች። በአውሮፓውያኑ አቆጣጠር ሁለት ሺ ሀያ አንድ በመልሶ ሰፈራ መርሃ ግብር ልጆቿን ይዛ ወደ ኖርዌ የመጣችው ጁሊያ በጾሬ የነበረው ህይወቷ ከባድ እንደነበር ታስታውሳለች። ያ በዚያ ሳለሁ የሚሰጠን የምግብ ራሽን በቂ አልነበረም። ራሽን በሚታደልበት ወቅት ከሰዎች ላይ በርካሽ ይገዛና የሌሎቹ ራሽን ማለቅ ሲጀምር ቁጥብ ያስቀመጥኩትን መልሼ ሸጬ ለልጆች የሚያስፈልጋቸውን ነገሮች አሟላ ነበር። ከዚያ በተጨማሪ ለአምስት ዓመታት ያክል በበጎ ፈቃድ ሰዎችን የማገዝ ስራ ስሰራ 1700 ብር ይከፍሉኝ ነበር። ነገር ግን መደበኛ ክፍያ ስላልሆነ በቂ ብር አይደለም። የመንግስታቱ ድርጅት የስደተኞች ኮሚሽን በዓለም ዙሪያ ከመቶ ሚሊዮን በላይ ስደተኞችና ተፈናቃዮች እንዳሉ አስታውቋል። ጁሊያ ታዲያ በካምፕ ውስጥ ከልጆቿ ጋር በነበራት ቆይታ የተለያዩ ግጭቶች ነበሩ ትላለች። ኮንትሪ ሀ ሎት ኮንፍሊክት ቢትዊን ትራይ በደቡብ ሱዳን ከልጆቼ ጋር እያለሁ ሰላም አልነበረም። የጎሳ ለጎሳ ብዙ ግጭቶች ነበሩብን። ስለዚህ ደህና ሆነሽ የምትፈልጊውን ነገር ለማድረግ አትችም። ወደ ኢትዮጵያ ስንመጣ ግን ትንሽ ሰላም አገኘን። ቢያንስ ልጆቼ የመሳሪያ ድምፅ አይሰሙም። በካምፕ ውስጥ በስደተኞች መካከል ግን የእርስ በርስ ግጭቶች አሉ። የዲንቃና የማባን እንዲሁም የሌሎች ጎሳዎች በኢትዮጵያ ካምፖች ውስጥ ነበሩ። ዘወትር የሚከሰት ነገር ባይሆንም እነርሱ ይጋጩ ነበር። ወደ ሌላ ሀገር የመሄድ እድሉን ሳገኝ እንድወስን ያደረገኝ ነገር ይህ የካምፑ ሁኔታ ነው። የ34 ዓመቷ ጁሊያ በኖርዌ ልጆቿ በሰላም ወደ ትምህርት ቤት እንደሚሄዱ እርሷም የምግብና የመጠለያ ድጋፍ እየተደረገላት ትምህርቷን መማር መቻሏን በመግለጽ ይህን መሰል እድል በማግኘቷ ታመሰግናለች። በዓለም አቀፉ የስደተኞች ቀን የመንግስታቱ ድርጅትና ሀገራት የዓለም አቀፍ ስደተኞችን ለማገዝ ማድረግ አለባቸው የምትላቸውን ነገሮች አጋርታለች። መንግስታት ለስደተኞች ተጨማሪ ምግብ ማዘጋጀት ይችላሉ፣ በተለይ ደግሞ ለህፃናት። በካምፕ ውስጥ ያሉ ሰዎች እርስ በርሳቸው አይዋደዱም። እነዚህ ሰዎች በህብረት እንዲኖሩ የሚያቻችል ፕሮግራም ያስፈልጋል። በህብረት መኖር እንዴት መዋደድ እንዳለባቸው ማስተማር አለባቸው። ሌላው ደግሞ በካምፖች ውስጥ ኑሮ እየተወደደ ነው። የሚለበስ ነገር ቢሰጧቸውና በአልባሳት ቢደግፏቸው በተጨማሪም ቤታቸውን ቢሰሩላቸው መልካም ነው። በተለይ ደግሞ ባሎቻቸው ለሞቱባቸው ሴቶችና ወላጆቻቸውን በሞት ላጡ ህፃናት እነዚህን ድጋፎች ቢያደርጉላቸው፣ እነርሱም ድጋፍ ይሻሉ። አንዳንዶቹ ቤት የላቸውም። በአሶሳ ቤት ለመስራት የሚያገለግል ሳር ለማጨድም ሆነ ዛፍ ለመቁረጥ ለስደተኞቹ የሚፈቀድ አይመስለኝም። ስለዚህ አነስ ያሉ መጠለያ ቤቶችን ቤት ለሌላቸው ባሎቻቸው ለሞቱባቸው ሴቶችና ያለ ወላጅና ሞግዚት ብቻቸውን ለሚገኙ ህጻናት እየቀለሱ ቢያግዟቸው መልካም ነው። ዓለም አቀፉ የስደተኞች ቀን ሰኔ 13 2015 ዓ ም ተስፋ ከቤት ወዲያ በሚል መሪ ቃል ታስቦ ውሏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ተከታዩም ዘገባ በአፍሪካ ያሉ ስደተኞችን ጉዳይ ይመለከታል። በሺ የሚቆጠሩ ሱዳናውያን ጦርነትን ሽሽት ሀገራቸውን ጥለው መውጣታቸውን ቀጥለዋል። አብዛኞቹም ወደ ደቡብ የሚወስደውን መንገድ ይዘው ወደ ኬንያ በመጉረፍ ላይ ናቸው። እድለኛ የሆኑት ወዳጆቻቸው ሲያስጠልሏቸው አብዛኞቹ ግን ዳዳብ ተብሎ በሚጠራው የስደተኞች መጠለያ ለመቆየት ተገደዋል። ሸክሙ ከባድ ቢሆንባትም ኬንያ ስደተኞቹን ማስተናገድም ሆነ ጦርነቱን ለማስቆም ጥረት ማድረጓ ከሀገሪቱ ጥቅም አንጻር የሚታይ ጉዳይ መሆኑን ተንታኞቹ ይናገራሉ። ቪክቶሪያ አሙንጋ ከናይሮቢ የላከችውን ዘገባ እንግዱ ወልዴ እንደሚከተለው አዘጋጅቶታል። ካርቱምን ለቆ በወጣ ከበርካታ ሳምንታት በኋላ የ31 ዓመቱ ሻኩር ኒያኬቶ በአንድ አፓርትመንት ውስጥ መጠለያ አግኝቷል። ሱዳን ውስጥ አስተማሪና ጋዜጠኛ የነበረው ሻኩር በፈጥኖ ደራሽ ኃይሉ ጥቃት ቤቱ ከፈረሰ በኋላ የሰባት ወር ነፍሰ ጡር ባለቤቱን ይዞ አገር ጥሎ ወጥቷል። ሻኩር ሥራ የለውም። ጊዜውን የሚያጠፋው በፖድካስት አማካኝነት በሱዳን ስላለው ሁኔታ ለተከታዮቹ መረጃ በማስተላለፍ ነው። አገሩ በነበረበት ወቅት ስኬታማ የነበረበት የጋዜጠኝነትና የአስተማሪነት ሙያው አሁን ችግር ገጥሞታል በጣም ተስፋ የመቁረጥ ስሜት እንዲኖረኝ ያደርጋል መጥፎ ስሜት እንዲሰማኝና የሆነ ቦታ ተወሽቄ የመቁረጥ ስሜት እንዲኖረኝ ያደርጋል እንደ እውነቱ ከሆነ ምን ማድረግ እንዳለብኝ የት መሄድ እንዳለብኝ እንዴት ማድረግ እንዳለብኝ አላውቅም። ምክንያቱም በአገሬ በጥሩ ሁኔታ እሰራና እኖር የነበርኩ ሰው ነኝ። ሻኩር ሁለት ሚሊዮን እንደሚሆኑ ከሚገመቱትና በጦርነት ምክንያት አገራቸውን ጥለው ከሸሹት ሱዳናውያን አንዱ ነው። ሻኩር እንደሚለው ካሉት ሁኔታዎች አንጻር እርሱና ባለቤቱ በደህና ሁኔታ ላይ ናቸው። ደህንነቴ የተጠበቀ ቦታ ነው ያለሁት። ኢንተርኔት ማግኘት እችላለሁ። ከሰዎች ጋር በዛ እገናኛለሁ። ወደ መገናኛ ብዙሃን ጎራ ላለሁ ባለቤቴ ሆስፒታል መሄድ ትችላለች። ከሁለት እስከ ሶስት ሳምንት ባለው ጊዜ ውስጥ ተወልዳለች ብለን እንጠብቃለን። ሻኩሩ ከሌሎቹ ስደተኞች በተለየ እድለኛ ነው። አብዛኞቹ ከሱዳን የሸሹት የአገሩ ሰዎች በዳዳብ የስደተኞች መጠለያ ነው የሚኖሩት። ጣቢያው ቀድሞውንም ከሶማሊያና ከደቡብ ሱዳን በመጡ በመቶ ሺህ የሚቆጠሩ ስደተኞች የተሞላ ነው። ድንበር የለሽ ሐኪሞች ቡድን እንደሚለው ጣቢያው ከአቅም በላይ ሞልቷል፣ አቅርቦቱም በመመናመን ላይ ነው። ጦርነቱን ለማስቆም የተደረጉ በርካታ ጥረቶች ፍሬ አላፈሩም። እንደ ዓለም አቀፍ ግንኙነት ፕሮፌሰሩ ማቻሪያ ሙኔና ያሉ ተንታኞች እንደሚሉት በመኩረፍ ላይ ካሉት ስደተኞች አንጻር ኬንያ ግጭቱን ለማስቆም ትልቅ ምክንያት አላት አገሪቱ ላይ ጫና ይፈጥራል። በመሰረቱ ለዚህም ነው ኬንያ የመፍትሄ አፈላላጊው አካል መሆን ያለባት። አገሪቱ ከተረጋጋች፣ ሰዎች ጥለው አይሸሹም። ወደ ኬንያ የሚመጡትም ሆነ ወደ ሌላ አገራት የሚፈልሱት ሱዳናውያን ማንም ርዳት ስለሌላቸው እንደተተረሱ ወይም እንደተተዉ ይቆጠራል ሲል ድንበር የለሽ የሀኪሞች ቡድን ይገልጻል። አብዲሳላም መሐመድ በናይሮቢ አንድ የሥልጠና ማዕከልን ያስተዳድራል። ማዕከሉ ስደተኞች የአካባቢውን ቋንቋ እንዲማሩ በማድረግ ላይ ነው። አብዲሳላም ለቪኦኤ እንደተናገረው ተቀባይ አገራት ሸሽተው ለመጡ ሱዳናውያን ከለላ መስጠታቸው እጅግ አስፈላጊ ነገር ነው። ሰዎች በሰላም ድንበሩን ተሻግረው ደህንነቱ የተረጋገጠ መኖሪያ እንዲኖራቸው ማድረግ፣ ጦርነቱን ሸሽተው የመጡትን ሰዎች ከሰቆቃቸው መታደግ፣ እንዲሁ ደህንነታቸውን መጠበቅና የሥነ ልቦና የምክር አገልግሎት ምክር መስጠት ናቸው። በቀጠናው ግጭቶች በመበራከት ላይ በመሆናቸው ኬንያ ከ500 ሺህ በላይ ስደተኞችን ተቀብላ በማስተናገድ ላይ ነች። እንደ ሻኩር አይነቱ ስደተኞች በቅርቡ አንድ ቀን ሰላም ወደ ሰፈነባት ሀገራቸው እንደሚመለሱ ተስፋ ያደርጋሉ። ከአፍሪካ ወጣ ስንል ደግሞ ቱርክ ከሶሪያው የእርስ በርስ ጦርነት የሸሹ ሶስት ሚሊዮን ሶሪያዊንን ጨምሮ ከየትኛውም ሀገር የበለጠ የፍልሰተኞች ቁጥር ታስተናግዳለች። አዲስ የተመረጡት የቱርክ ፕሬዝዳንት ረዚብ ጣይብ ኤርዶዋን ህዝባዊ ተቃውሞ እየበረታባቸው ቢሆንም በተለይ በዋናነት ከሶሪያ የሚመጡ ፍልሰተኞች በሚሊየን የሚቆጠሩትን በመቀበል ፖሊሲያቸውን አጽንተዋል። በዶሪያን ጆንስ ከኢስታንቡል የተላከውን ዘገባ ደረጀ ደስታ ያቀርበዋል። ወደ ቱርክ የተሰደዱ በርካታዎቹ ሶሪያውያን ፍልሰተኞች ከቤትና አገራቸው በላይ የሆነ ነገር አጥተዋል። በመጀመሪያው ስሙ ብቻ እንዲጠራ የፈለገው የአስራ ስምንት ዓመቱ ሰሚር በርስ በርስ ጦርነቱ ወላጆቹንና አራት ወንድሞቹን እህቶቹን አጥተዋል። በዚያም ላይ እግሩንም አጥተዋል። ይሁን እንጂ እንደገና መራመድ እንደሚችል ተስፋ ያደርጋል። ለእግዚአብሔር ምስጋና የደረሰው ና በሁሉም ነገር ረድተውኛል ሁሉም ነገር ጥሩ ነው። እግዚአብሔር የተመሰገነ ይሁን። እግሮቼን ትንሽ እያሰለጠንን ነው። ቀስ በቀስ እየተሻሻለ ሲመጣ አዲስ ሰው ሠራሽ አካል ይቀይራሉ። ደረጃ በደረጃ መራመድ ጀምራለሁ። የኢስታንቡሉ የአጥንት ሕክምና ማዕከል የተቋቋመው በቱርክ ሰብአዊ እርዳታ ተቋምና በዓለም አቀፉ የዶክተሮች ማህበር ነው። በዶክተር የአሳር ታታር ቁጥጥር ዘመናዊ ቴክኖሎጂን ይጠቀማል። ሪ ምታዮ በተለይ በሶሪያ እጆችና እግሮቻቸውን የተቆረጡ ከፍተኛ ቁጥር ያላቸው ሰዎች አሉ። በቦምብ የደረሱ ቃጠሎዎችም ትልቅ ፈተና ሆነውብናል። ወደ 2045 የሚደርሱ እጅ እግራቸው የተቆረጡ ሰዎችን ረድተናል። እንዲሁም በግምት ወደ አራት ሺህ የሚደርሱ የሰው ሠራሽ እጅና እግሮችን ሰርተናል። ይህ ትልቅ ቁጥር ነው። በዚያ አጭር ጊዜ ውስጥ ያን ያህል ሰው ሰራሽ እጅና እግሮችን መስራት የሚችሉ ማዕከላት በጣም ትንሽ ናቸው። በቱርክና ሶሪያ ባለፈው የካቲት በደረሰው ርዕደ መሬት እጅግሮቻቸውን ያጡ በርካታ ሰዎች በማዕከሉ ስራ ላይ ተጨማሪ ስራ ፈጥረዋል። ቱርክ ከኢራቅና አፍጋን ፍልሰተኞች ጋር ከሶስት ሚሊዮን በላይ የሚደርሱ የሶሪያ ፍልሰተኞችን ታስተናግዳለች። ፍልሰተኞችን የሚቃወሙ የግድግዳ ጽሁፎች በቱርክ ውስጥ እየበዙ ነው። ከቱርክ ሰብአዊነት እርዳታ ተቋም ሙስጠፋ ኦዝቤክ ይህን ይገልጹታል። Toplumsal olarak ıı, şimdi çok sayıda mültecinin gelmesinden dolayı bazı sıkıntılar... Tırlık kutur kalla çok fülsetin yoğuş memtaat garba teyze. Mabara savayı çıkgır çi, o çilin nasu çilalu. Turkus tabakır ve ta yu ye ekonomi çıkgır lezzi teçem var ya stuaz o adır gual. Bezilay dağmo bimrit çavşamon andan de politikin yoğuş. Ye fülsetin yoğuşin gudans ta utinabber. ባለፈው ግንቦት በነበረው ፕሬዝደንታዊ ምርጫ የፕሬዝደንት ሬሴፕ ታይፕ ኤርዶዋን ተፎካካሪዎች ቢመረጡ በሚሊዮኖች የሚቆጠሩ የሶሪያ ፍልሰተኞችን ወደ አገራቸው እንደሚመልሱ ዝተው ነበር። ተንታኞች የኤርዶዋን ድል ለፍልሰተኞች ብቻ ሳይሆን ቱርክ ፍልሰተኞችን እንድታስተናግድ ገንዘብ ለሚከፍለው ለአውሮፓ ሕብረትም እፎይታን እንዳስገኘ ይናገራሉ። ሰርሃት ጉቬንስ በካዲር ሃስ ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ናቸው። ኤርዶዋን በድጋሚ በተመረጡ ጊዜ ምናልባት አውሮፓውያን እፎይታ ተሰምቷቸው ይሆናል። ምክንያቱም ያ ማለት ለአውሮፓ ህብረት መሪዎች ትልቅ ፋይዳ ያለው ነገር ምን እንደሆነ ታውቃላችሁ። የፍልሰተኞች ውል በቦታው ሳይነካ ይቆያል፣ ተግባራዊነቱም ይቀጥላል። ይሁን እንጂ ፍልሰተኞችን አስመልክቶ በቱርክ ህዝብ ዘንድ ያለውን ቅሬታና አለመረጋጋት ኤርዶዋን ሳይገነዘቡ አልቀሩም። አሁን በሚሊዮን የሚቆጠሩ ሶሪያውያን ፍልሰተኞች ወደ አገራቸው እንዲመለሱ ሁኔታዎችን ስለማመቻቸት እየተናገሩ ነው። በሶሪያ አካባቢዎች ከደማስቆ ቁጥጥር ውጭ የሚገነቡ የመኖሪያ ቤቶችን የግንባታ ሂደት ለማፋጠንም ቃል ገብተዋል። ይህን ግብዣ ምን ያህሎቹ ይቀበሉታል የሚለው ወደፊት የሚታይ ይሆናል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ዝግጅታችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። ቀደም ሲል ዛሬ እየተከበረ የሚገኘውን ዓለም አቀፍ የስደተኞች ቀን አስመልክቶ ከተለያዩ ቦታዎች ያጠናቀር ናቸው የሚያሳያቸውን ዘገባዎች ነበረ ስትከታተሉ የቆያችሁት። አሁን ወደ መደበኛዎቹ ሳምንታዊ ፕሮግራማችን ነው የምናልፈው። ተከታዩ የትምህርት መሰናዶ ነው። በትግራይ ክልል የመማር ማስተማሩ ሂደት ከ50 ቀናት በፊት እንደተጀመረ ቢገለጽም ወደ ትምህርት ገበታ የተመለሱ ተማሪዎች ከሩበታች ናቸው ሲል የክልሉ ትምህርት ቢሮ አስታወቀ። እስካሁን ከ1100 በላይ ትምህርት ቤቶች ትምህርት እንዳልጀመሩ የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮሽ ጉኡሽ ገልጸዋል። በሌላ በኩል በመዕለ ከተማ 55 ሺ ተማሪዎችን ተጠቃሚ የሚያደርግ የምገባ መርሃ ግብር መጀመሩን የከተማው አስተዳደር አስታውቋል። ሙልጌታ ጽበዋ በጉዳዩ ዙሪያ ተከታዩን ዘገባ ልኳል። መምህርት አጸደ ገብረ ጻድቅ በመቀለ ከተማ የአይደር አንደኛ ደረጃ ትምህርት ቤት ርዕሰ መምህር ሲሆኑ በአሁኑ ጊዜ በትምህርት ቤቱ የመማሪያ ክፍሎች ውስጥ ተፈናቃዮች የተጠለሉበት በመሆኑ ተማሪዎች ትምህርታቸውን በዛፍ ጥላ ስር እየተከታተሉ እንደሚገኙ ተናግረዋል። በዚህም ምክንያት የመማር ማስተማር ሂደቱን አስቸጋሪ አድርጎታል ብለዋል። መምህር እያስተማረ ነው እየደከመ ነው ነው የሚል ተማሪዎች ግን በደጅ ሁነው ስለሚበተን አእምሯቸው ይበተናል አይደል ስለዚህ አይይዙትም ማለት ነው። አያስተውሉትም ማለት ነው። አቴንዳ አያደርጉም ማለት ነው። ስለዚህ በጣም ችግር ነው። ዝናብ ሲመጣም ያው ዝናብ ይጥላል። ሰሌዳ ሁሉ፣ ዴስክ ሁሉ መጽሐፋቸው፣ ደብተራቸው እንትን ይላል፣ ይበላሻል። እነሱም ተበትነው ቤታቸው ይሄዳሉ። ሶ የማስተማር ሂደቱ በጣም የተዘበራረቀ እና የተበላሸ ነው። ተማሪዎች በተለይ ከወቅቱ ዝናብና ከክረምቱ ወቅት መቃረብ ጋር ተያይዞ በዛፍ ጥላ ስር ሁነው ለመማር ይከብዳቸዋል ብለዋል ርዕሰ መምህሯ። በሌላ በኩል በትምህርት ቤቱ የተማሪዎች ምገባ መርሃ ግብር በመጀመሩ ወደ ትምህርት ቤቱ የሚመጡ ተማሪዎች ቁጥር እንደጨመረ ተናግረዋል። ይሄ የምግብና ፕሮግራም በጣም ጥሩ ነው፣ ምክንያቱም ለውጥ እያመጣ ነው። ተማሪዎችን ወደ ትምህርት ቤት በማምጣት በረሃብ ምክንያት የሚቀሩ ተማሪዎች ነበሩ አሁን ግን ቁርስ አለ ምሳ አለ ሲባል ተማሪዎችም በጣም ቁጥር እየጨመረ ነው እየመጡ ነው። ስለዚህ በጣም ደስ ይላል፣ ፊታቸው ስታየው ምግብ አለ ቁርስ አለ ሲባል እነሱ በጣም ደስተኛ ሲሆኑ፣ አንተም ትደሰታለህ። አይ እንኳን መጣልን እንኳን ምግብ ተሰራልን ትላለህ። ስለዚህ እንደሚጨምር እና ተሳትፏቸው እንደሚጨምር ያው ይገመታል። በትምህርት ቤቱ የስምንተኛ ክፍል ተማሪ ፏና ጽጌም የተማሪዎች ምገባ መርሃ ግብር በመጀመሩ ተማሪዎች እንደ እንደተደሰቱ ገልጻለች። አብዛኛዎቹ የመጥ ነው። ደስ ይላል። ሶስት ቀን አድርገናል ምግብ ከጀመርም ተፈናቃይ ምናምና ስላሉ ደስ ይላል ብዙ በጣም ይቀሩ ነበር። በተለይ በተፈናቃይ ምናምን የመቅረት እድል ብዙ ነበር። አሁን ግን እየመጡ ነው። የመቀለ ከተማ አስተዳደር የማህበራዊ ዘርፍ ኃላፊ አቶ ጌታቸው ወዳጅ እስካሁን በሃያ ስድስት ትምህርት ቤቶች የምገባ መርሃ ግብሩ እንደተጀመረና በቅርብ ቀናት ውስጥም በከተማዋ የሚገኙ ሁሉም የአንደኛ ደረጃ የመንግስት ትምህርት ቤቶች በመርሃ ግብሩ እንደሚሸፈኑ ጠቁመዋል። የተማሪዎች የምግብና ፕሮግራም እየጀመርን ያለ ነው በአርባ አምስት ትምህርት ቤቶች አምሳ አምስት ሺህ ተማሪዎች ተጠቃሚ የሚያደርግ ፕሮግራም ነው። ይህ ጀመርን ያለ ነው ማለት ነው። አሁን ከአርባ አምስቱ አስራ ዘጠኝ ትምህርት ቤቶች ገና እስካሁን አልጀመሩም። ምናልባት ነገ ከነገ ወዲያ ይጀምራሉ ብለን እናስባለን። ለተማሪዎች ያለው ፋይዳ ምግብና ፕሮግራም ለተማሪዎች አንድ ተማሪዎች እንዳይቆራርጡ ትምህርታቸውን በአግባቡ እንዲከታተሉ ውጤታቸው ጥሩ እንዲሆን ወደምንፈልገው ደረጃ እንዲደርስ አቶ ጌታቸው እንደገለጹት የምገባ መርሃ ግብሩ በመንግስት በጀት የተጀመረ ሲሆን ለጋሽ ተቋማትና ባለሀብቶች በማስተባበር ሽፋኑን ለማስፋት ጥረት በመደረግ ላይ እንዳለ አመልክተዋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ በበኩላቸው በክልሉ ከሚገኙ 2492 ትምህርት ቤቶች መካከል በ1377 ከሶስት ዓመታት በላይ የመማር ማስተማር ሂደቱ ተቋርጦባቸው ከቆዩ በኋላ ከ50 ቀናት በፊት ትምህርት እንደጀመሩ ገልጸዋል። በኤርትራና በአማራ ኃይሎች ቁጥጥር ስር እንደሚገኙ በጠቀሷቸው 552 ትምህርት ቤቶች ውስጥ እስካሁን እንዳልተጀመረባቸው ተናግረዋል። የክልሉ ጊዜው አስተዳደር በሚቆጣጠራቸው የክልሉ አካባቢዎች የሚገኙ ከ500 በላይ ትምህርት ቤቶች በጦርነቱ በደረሰባቸው ውድመት ከፍተኛ በመሆኑ ከኤርትራ ጋር በሚያዋስኑ ወረዳዎች ውስጥ ያሉት ደግሞ የጸጥታ ስጋት ያለባቸው በመሆናቸው እንዲሁም የተፈናቃዮች መጠለያ በሆኑ ትምህርት ቤቶች የመማር ማስተማር ሂደቱ ገና አለመጀመሩ ዘርዝረዋል። በክልሉ የመማር ማስተማር ሂደቱ ስለመጀመሩ በይፋ ከተገለጸ ወደ ሁለት ወራት ገደማ ቢሆንም ወደ ትምህርት ገበታ እንደሚመለሱ ከተጠበቀው የተማሪዎች ቁጥር ከሩብ በታች ናቸው ብለዋል። የቢሮ ኃላፊው ዶክተር ኪሮስ ጉዕሽ ልዕሊ ሓሙሽተ ስሳ ሽሕ ተምሃራይ ካብ ከቅድመ መደበኛ እስከ አስራ ሁለተኛ ክፍል ድረስ ከአምስት መቶ ስልሳ ሺህ በላይ ተማሪዎች እየተማሩ ይገኛሉ። ይህ አሃዝ ወደ ትምህርት ገበታ ሊመለሱ ይችላሉ ተብሎ ከተገመተው አኳያ ሲታይ አነስተኛ ነው። ከስታቲስቲክስ ኤጀንሲ ባገኘነው መረጃ ላይ ተመስርተን በትግራይ ከሁለት ነጥብ አራት ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ ይመለሳሉ የሚል መነሻ ሐሳብ ይዘን ነው ስንንቀሳቀስ የቆየ ነው። አሁን ጊዜያዊ አስተዳደሩ ተረክቦ በሚያስተዳድራቸው አካባቢዎች የክልሉን ሀያ ሶስት በመቶ የሚሆኑ ተማሪዎችን ብቻ ነው እያስተማርን የምንገኘው። ዶክተር ኪሮስ የሽፋኑ ማነስ መንስኤ ሲያስረዱም ተማሪዎች አካባቢያቸውን ጥለው መሰደዳቸው፣ የምግብ እጥረት፣ እንዲሁም በትምህርት አመራሮች በኩል ተማሪዎች ወደ ትምህርት እንዲመለሱ በቂ የማነሳሳት ስራ አለመሰራቱን ጠቅሰዋል። ተማሪዎች ምቹ የመማሪያ ክፍል የሌላቸው በመሆናቸውና በቂ የትምህርት መሳሪያዎች አለመኖሯቸው የትምህርት ሂደቱ የተሟላ እንዳይሆን አድርጎታል ብለዋል። በክልሉ በክረምቱ ወራት ዘመነ ትምህርቱን አራዝሞ ተማሪዎች ለማስተማር ቢታቀድም ብዙ ትምህርት ቤቶች ድንኳን ተክለውና በዛፍ ጥላ ስር እያስተማሩ ስለሚገኙ፣ እንዲሁም የወንዞዎች መሙላት ለገጠር ተማሪዎች አስቸጋሪ ስለሚሆን እቅዱ ቀሪ መደረጉ የቢሮ ኃላፊው ተናግረዋል። ስለዚህም ዘንድሮ ትምህርት በቀጣዩ ሐምሌ ወር የመጀመሪያ ቀናት እንደሚያበቃና በቀጣይ አዲስ ዓመት መስከረም ወር ላይ እንደሚጀመር ዶክተር ኪሮስ ጉዑሽ አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን ተከታዩ ማስታወቂያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ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 በአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አድማጮች እንዲሁም ተመልካቾቻችን የምሽቱ መሰናዷችንን በዚሁ አጠናቀቅን። በማቀናበር አብራን ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶችን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ለማድረስ የፌስቡክ ገጻችንን አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ ሁለት 3505 የዋትሳፕ ቁጥራችን ነው። የመደመር ምልክትና አንድን ከፊት በማስቀደም ድምጻችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ነገ በሌሎች መሰናዶዎች እንጠብቃችኋለን። ሰላም ደናደሩ Legenda por